ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ19 በ22ና በ25 ሜትር ባንድ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ እስከ አንድ ተኩል በ1431 መካከለኛ ሞገድ በተለያዩ የአፍሪካ ቀንድ ጉዳዮች ላይ ትኩረት የሚያደርገው ልዩ ፕሮግራም አሁን ጀመረ። ጤና ስጥልን የተከበራችሁ አድማጮች እንደምንላችሁ አምስታቸዋል። ሰኞ ግንቦት 24 2007 ዓ.ም ነው። ዛሬ በምሽቱ የግማሽ ሰዓት ፕሮግራማችን ከአለፈው እሁድ ምርጫ ጋር የተያያዘ አንድ ውይይት ሰፋ ባለመልኩ ይቀርባል። ከዛ አስቀድሞ ደግሞ አፍሪካ ነክ ርዕሶች የሚያስተናግዳቸው ርዕሶች ይተነተናሉ። መልካም ምሽት እመኛለሁ። አስተናጋጃችሁ አዲሱ አበበናይን ጽዮን ግርማ ቅንብሩን እየመራች ትገኛለች። አሁን ቀዳሚው አጫጭር የዓለም ዜና ይሆናል። ጤና ስጥልኝ እንደምናመሻችሁ ዜናዎቹን የማሰማችው ቆንጂ ይታየነኝ የቡሩንዲ ፕሬዚደንታዊ ምርጫ ለሌላ ጊዜ እንዲተላለፍ የምስራቅ አፍሪካ መሪዎች ያቀረቡትን ጥሪ መንግስታችን ያጤነዋል ሲሉ የፕሬዚደንት ፒየር ንኩሩንዚዛ ቃል አቀባይ አስታወቁ መሪዎቹ ምርጫው ቢያንስ ለስድስት ሳምንታት እንዲዘገይ ጥያቄ ያቀረቡት ፕሬዚደንቱ ንኩሩንዚዛ ለሶስተኛ የስልጣን ዘመን ለመመረጥ እንዲወዳደሩ ማቀዳቸውን በ በመቃወም ለሳምንታት ከዘለቀው የተቃውሞ እንቅስቃሴ ጋር የቀጠለውን ሁከት ሁሉም ወገኖች እንዲያቆሙም ጨምረው ጠይቀዋል። የምስራቅ አፍሪቃ ሀገሮች የትብብር ምክር ቤት ሊቀመንበር ዶክተር ሃሪሰን ሞንኪምቤ አስቸኳይ ስብሰባው ከተካሄደበት ከዳሬ ሰላም ለአፍሪካ ቴሌቪዥን በሰጡት ቃል የቡሩንዲ ሁኔታ የክልሉን ጸጥታ ሊያናጋ ይችላል ብለዋል። የታንዜኒያ፣ የዩጋንዳ፣ የኬንያ እና የደቡብ አፍሪቃ መሪዎች እንዲሁም የሩዋንዳ የውጭ ጉዳይ ሚኒስትርና የአፍሪካ ሕብረት ሊቀመንበር በተካፈሉበት የዳሬ ሰላሙ አስቸኳይ ስብሰባ ላይ የቡሩንዲው ፕሬዚደንት አልተገኙም። ምክትል ፕሬዝደንታዊ ቃል አቀባዩ ገርቬዝ አባዬሆ ለቪኦኤ በሰጡት ቃል የቡሩንዲ የምርጫ ኮሚሽን ጉዳዩ ከሚመለከታቸው ከሁሉም ወገኖች ጋር ተመካክሮ ለመንግስቱ ሀሳብ ያቀርባል ብለዋል። ከበርካታ ወራት በፊት የመን ውስጥ የተጠለፈችው ፈረንሳዊት የሰላሳ አመት እድሜ ያላት ፈረንሳዊት በጭንቅ ውስጥ ሆና ለፈረንሳይና ለየመን ፕሬዝደንቶች የድረሱልኝ ተማጽኖ ስታቀርብ ለመጀመሪያ ጊዜ በማህበራዊ መገናኛ ላይ የወጣ ቪዲዮ ታየ። ዩቱብ ላይ የወጣው ይህ ቪዲዮ የሰላሳ አመቷ ወጣት የኢዛቤል ፕሪያም እና አስተርጓሚዋ ሰንአ ውስጥ መለዮ ልብስ በለበሱ ሰዎች ከነበሩበት መኪና ላይ ተጎትተው በተወሰዱ በሁለት ወራቸው ባለፈው ሚያዝያ ወር ውስጥ የተነሳ መሆኑን የፈረንሳይ ዲፕሎማሲያዊ ባለስልጣናት አረጋግጠዋል። በወቅቱ ወጣቷ ከዓለም ባንክ ጋር በሚሰራ ድርጅት በአማካሪ ለማንነት የምትሰራ እንደነበረች ታውቋል። ጠላፊዎቹ ከጥቂት ጊዜ በኋላ አስተርጓሚዋን ለቀውታል። ሀያ ደቂቃ ያህል በሚሆነው በዚያ ቪዲዮ ላይ ኢዛቤል የፈረንሳይ ፕሬዚደንት ፍራንሷ ኦላንድ እና ስደት ላይ የሚገኙት የየመኑ ፕሬዝደንት አብድራቦ ማንሱር ሀዲ እንዲያስለቅቋት በእንግሊዝኛ ተማጽኖ ስታሰማ ትታያለች። ወጣቷን ያገቷት እነማን እንደሆኑ ባይታወቅም የአረቢያ ልሳነ ምድር አልቃይዳ በአዳንም በማገት ይታወቃል። በእርሷ ጠለፋ እጅ አለበት ብሎ ግን እስካሁን አላስታወቀም። ኢራቅ ዋና ከተማ ባግዳድ በስተ ሰሜን ምዕራብ በሚገኝ የፖሊስ ጣቢያ ላይ በደረሰ የአጥፍቶ ጠፊ ቦምብ ፍንዳታ ቢያንስ 37 ሰዎች ተገደሉ። ዛሬ ሰኞ፣ ሳማራ አጠገብ የደረሰውን ጥቃት ያቀናበሩት የእስልምና መንግስት ተዋጊዎች ናቸው ሲሉ የኢራቅ ባለስልጣናት አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የመጀመሪያው ቅንብር አፍሪቃ ነክ ርዕሶች ነው አዳነች ፍሳሐየነች አዘጋጅና አቅራቢዋ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል ኢትዮጵያ ውስጥ ከሉሲ ዘር የተለየ አዲስ አይነት የቅድመ ሰው ቅሪት ተገኘ ኢህአዴግ የሚያሸንፈው ሌላ አማራጭ ባለመኖሩ ነው ተባለ ቤተ እስራኤሎች እስራኤል ውስጥ ስለሚደርስባቸው አሉ እና ዘረኝነት የሚሉትን እርሶች ነው ዛሬ የምንመለከተው። ኔቸር የተባለው ስለ ሳይንሳዊ ግኝት የሚዘግብ መጽሔት፣ ኢትዮጵያ ውስጥ ከሉሲ ወይም ከድንቅነሽ ዘር የተለየ አዲስ የቅድመ ሰው ቅሪተ አካል እንደተገኘ ዘግቧል። ከሉሲና ኦስትራሎፒቶክስ አፋርነስስ ከተባለው ዘሯ የተለየ መንጋጋ ያለው ኦስትራሎፒቶክስ ዴረሜዳ የተባለ የቅድመ ሰው ቅሬታ አካል ከ3.4 ሚሊዮን ዓመታት በፊት የሉሲ አይነቶቹ ቅድመ ሰዎች በኖሩበት ዘመን እዛው አካባቢ የኖሩ ዘመዶቿ አካል እንደሆነ የሳይንስ ምርምሩ መጽሔት ጠቁሟል። ኦስትራሎፒቶክስ ዴረሜዳ የሚል ስያሜ የተሰጠው ከ3.5ና ከ3.3 ሚሊዮን ዓመታት በፊት የኖሩ ቅድመ ሰዎች መንጋጋና ጥርስ ቅሪት የተገኘው ሉሲና አንድ ሌላ የእሱ አይነት ቅሪት አካል ከተገኘበት ሀዳር አካባቢ በ35 ኪሎ ሜትር ርቀት ባለ ቦታ ላይ ነው። ኒውዮርክ ታይምስ ጋዜጣ ደግሞ ባለፈው እሁድ ስለተካሄደው የኢትዮጵያ ብሔራዊ ምርጫ ሲዘግብ ገዢው ፓርቲ ኢህአደግ ለምን እንደሚያሸንፍና ተቃዋሚዎች ለምን ብዙም ቦታ እንደማያገኙ ተንትኗል። የገዢው ፓርቲ ተወዳዳሪዎች ለምርጫ ቅስቀሳ የተጠቀሙበት በሀገሪቱ ያለውን የኢኮኖሚ እድገት ነው። ኢትዮጵያ መንግሥት ከታላቁ የህዳሴ ግድብ ግንባታ አንስቶ አርሶ አደሮች ከድህነት እንዲወጡ እስከ ማድረግ ባሳየው ጥረት ስኬት አግኝቷል። የዓለም ባንክ እንደሚለው በ11 ዓመታት ውስጥ የድህነት መጠን ከ44 ከመቶ ወደ 30 ከመቶ እንዲቀንስ አድርጓል። የኢህአዴግ ቃል አቀባይ አቶ ደስታ ተስፋው ተቃዋሚ ፓርቲዎች የህዝቡን ቀልብ ለመሳብ የሚያስችል ጥንካሬ የላቸውም፣ ግልጽ የሆነ ፖሊሲም ሆነ ፕሮግራም የላቸውም ብለዋል ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቅሷል። ተቃዋሚ ፓርቲዎች በበኩላቸው ገዢው ፓርቲ በፖለቲካ ምህዳር ላይ ያጠበቀውን ልጓም መሰረት በማድረግ ህዝቡን ለማሳመን ሞክረዋል። የምርጫ ዘመቻቸው ያተኮረውም በከተማዎች ላይ ነበር። ይሁንና ኢህአደግ በሀገሪቱ የፖለቲካ ድባብ ልዕልና ስላለው በተለይም ከሀገሪቱ 80 ከመቶ ህዝብ በሚኖርበት ገጠሩ ክፍል በግልጽ የሚታይ የበላይነት ቦታ ስላለው ተቃዋሚዎች ለማሸነፍ ያላቸው እድል የጠበበ ነው የሚል እምነት በህዝቡ ዘንድ አድሯል፣ ይላል የኒውዮርክ ታይምስ ጋዜጣ ዘገባ። ኤልያስ ተስፋዬ የተባሉ ነጋዴ ህዝቡ ኢህአደግን የሚመርጠው ወዶት ሳይሆን አማራጭ ስለሌለው ነው ተቃዋሚ ድርጅቶች ደካማና ና የተከፋፈሉ በመሆናቸው ሌላ ፓርቲ ቢያሸንፍ ሀገሪቱ በርስ በርስ ጠብና በሙስና ትታመሳለች ወይም ትፈርሳለች የሚል እምነት ስላለው ነው ማለታቸውን የኒውዮርክ ታይምስ ዘገባ አስገንዝቧል። ተቃዋሚ ድርጅቶች በበኩላቸው ካለፍርድ የመታሰርና የወከባ ተግባር ይፈጸምብናል ይላሉ። የሰብአዊ መብት ቡድኖችም የኢትዮጵያ መንግስት የተቃዋሚዎችን አንደበት ለመሸበብ የመናገር ነፃነትን ያፍናል በማለት ይከሳሉ ሲል በኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሁፍ ያወሳል። ቢቢሲ ማለት የብሪታንያ የሬዲዮና የቴሌቪዥን ስርጭት ኮርፖሬሽን ድረገጽ በበኩሉ እስራኤል ያሉት ትውልደ ኢትዮጵያ አይሁዳውያን የሚገኙበት ከባድ ሁኔታ በሚል ርዕስ ባወጣው ጽሁፍ የኢትዮጵያውያን አይሁዶች ወደ እስራኤል የመፍለስ ታሪክ የእስራኤል ማኅበረሰብ አዎንታዊና አሉታዊ ገጽታን ያንጸባርቃል ይላል። እስራኤል የአይሁዳውያን መጠጊያ የመሆን ባላት የጽዮናዊነት ሕልም መሰረት እንደ አውሮፓ አቆጣጠር በ1980ዎቹና 90ዎቹ ዓመታት ውስጥ በአስር ሺዎች የሚቆጠሩ ኢትዮጵያ ውስጥ በቀላሉ በማይደረስባቸው ቦታዎች የኖሩ በእምነታቸው ምክንያት ወከባ ይደርስባቸው ረሃብና ግጭቶች ይፈራረቁባቸው የነበሩትን ፈላሾች ወደ እስራኤል አስመጣች ይላል የቢቢሲው ጽሑፍ። ይሁንና እነዚህ ልዩ የሆኑት ሰዎች እስራኤል ሲደርሱ ዘግናኝ የሆነ አድሎና ዘረኝነት ገጠማቸው፣ ላለፉበት ስቃይም ሀዘኔታ አላገኙም ሲል ጽሑፉ ያብራራል። ትውልደ ኢትዮጵያ እስራኤላውያን በቅርቡ የተቃውሞ ሰልፍ ባደረጉበት ወቅት ያልተለመደ የኃይል መጠቀም ተግባር የታየው በሀገሪቱ መንግስት በተለይም በሀገሪቱ ፖሊሶች ላይ ያላቸው ለአመታት ሲብላላ የቆየው ቀቢጸ ተስፋነት ስሜት ነጸብራቅ እንደሆነ የቢቢሲ ዘገባ ሲያብራራ ደምስ ፈቃድህ የተባለ ትውልድ የኢትዮጵያ እስራኤላዊ ወታደር ካለምንም ትንኮሳ በፖሊሶች ሲደበደብ ማየቱ የእስራኤል ሕዝብ 130,000 የሚሆኑት ፈላሾች ላይ ያለውን አያያዝ በፍጥነት እንዲለውጥና እንዲያሻሽል አመላካች ይሆናል ይላል። አያይዞም ጽሁፉ ለመሆኑ ኢትዮጵያውያን አይሁዶች ማን ናቸው? ሲል ይጠይቅና የኢትዮጵያውያን አይሁዶችን መሰረት ለማወቅ ትልቅ ተግዳሮት የሚሆነው አስተማማኝ ታሪክ ባለመኖሩ እንደሆነ ይገልጻል። ስለ ቤተ እስራኤሎች አመጣጥ ከሚነገሩት ታሪኮች አንዱ ዳን የተባለ ህልውናው የጠፋ የዕብራይስጥ ጎሳ ዘሮች ናቸው የሚል ነው። የንጉሥ ሰሎሞንና የንግሥት ሳባ ልጅ የሆነውን ቀዳማዊ ምንልክን አጅበው ኢትዮጵያ የገቡት አይሁዳውያን ዘር ናቸው ይባላል። የቤተ እስራኤል ማህበረሰቦች መሪዎች በበኩላቸው ከክርስቶስ ልደት በፊት በ586 ዓመተ ዓለም የመጀመሪያው ቤተ መቅደስ ከወደመ በኋላ ከተያዘችው ጁደያ ሸሽተው ወደ ግብፅ የተሰደዱት አይሁዳውያን ዘሮች እንደሆኑ ይተርካሉ። ኢትዮጵያውያን አይሁዶች ለምእት ዓመታት ያህል በሌሎች የዓለም ክፍሎች ካሉት አይሁዶች ሙሉ በሙሉ ተነጥለው የኖሩ ቢሆንም በጥንታዊ መጽሐፍ ቅዱስ ላይ የተመሰረተውን የአይሁዳዊነት እምነት አጥብቀው ሲከተሉ ኖረዋል ሲል ቢቢሲ ላይ የወጣው ጽሑፍ ያስረዳል። የመጀመሪያዎቹ ቤተ እስራኤሎች እስራኤል ከገቡ 30 ዓመታት ያለፉ ቢሆንም እስራኤል ትውልደ ኢትዮጵያ የሆኑትን አይሁዳውያን ከሀገሪቱ ሕዝብ ጋር በማዋሃድ ረገድ በሚዘገንን ሁኔታ እንደከሸፈባት በሰፊው ይታመናል ይላል በቢቢሲ ድረ ገጽ ላይ የወጣው ጽሑፍ። ፈላሾቹ የጤና ጥበቃንና ትምህርትን የመሳሰሉ መሰረታዊ አገልግሎቶች የቀረቡላቸው ቢሆንም በሀገሪቱ አብይ ቦታ ካላቸው አካላት አድሎና ዘረኝነት እንደገጠማቸው ቢቢሲ ላይ የወጣው ጽሑፍ ሲያብራራ የእስራኤል ብሔራዊ የደም ባንክ ኤች አይ ቪ ኤድስ ሊኖርበት ይችላል በሚል ስጋት ከትውልደ ኢትዮጵያ አይሁዶች የተለገሰውን ደም ወደ ቆሻሻ ይጥል እንደነበር ይገልጻል። ቤተ እስራኤሎቹ የሚገኙበት የኑሮ ደረጃም ዝቅተኛ እንደሆነ የቢቢሲ ድረገጽ ላይ የወጣው ዘገባ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆየን። ለምሽቱ ወደ ያዝነው የመጨረሻ ቅንብር እናልፋለን። በእሁዱ ብሔራዊ ምርጫና እያነጋገረ ባለው ውጤት ዙሪያ ከሶስት እንግዶች ጋር የተካሄደ ውይይት ነው። በኢትዮጵያ የፖለቲካና የምርጫ ታሪኮች ዙሪያም በርካታ ዓመታት ወደ ኋላ ሄዶ ይመረምራል ውይይቱ። ተወያዮቹ ዶክተር መሳይ ከበደ፣ በዚህ በዩናይትድ ስቴትስ በኦሃዮ ክፍለ ግዛት የዴተን ዩኒቨርሲቲ የፍልስፍና መምህር፣ ዶክተር ሹመት ሲሻኝ በቨርጂኒያ የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር ሲሆኑ፣ አቶ ንጉሴ ቢራቱ ቀደም ሲል በዋሽንግተን ዲሲ የኤሌክትሪክ ኃይል ተቋም ይሰሩ የነበሩ፣ በኢትዮጵያ የፖለቲካ ጉዳዮችም የሚሳተፉ ናቸው። ያዋያቸው አሉላ ከበደ ነው። እንግዶቼ ዶክተር መሳይ፣ ዶክተር ሹመትና አቶ ንጉሴ፣ በቅድሚያ ሁላችሁንም ለጊዜያችሁ አመሰግናለሁ። ወደ ወቅታዊ ጉዳይ ወደ ምርጫ 2007 እና ውጤቱ አያይዘንም፣ ወደ ኢትዮጵያ የፖለቲካ እንዲሁም የምርጫ ታሪኮች እንዘልቃለን። በቅድሚያ ግን በዛሬ ዕለት ወደ ተከናወነ ሌላ ታሪካዊ ከ50 ዓመታት በኋላ ዲሞክራሲያዊ ሽግግር እውን ወደ ሆነባት ግዙፍ አፍሪካዊት አገር ናይጄሪያ አሻግረን እንመልከት። በናይጄሪያ በዛሬው ዕለት አዲሱ ተመራጭ ፕሬዚዳንት ሙሐመዱ ቡሃሪ ቃለ መሐላ ፈጽመዋል። ይህን ታሪካዊ ሁኔታ አስመልክቶ የምትሰነዝሩትን አስተያየት እናስቀድም። ዶክተር መሳይ ከርሶ ልጀምር። አዎ እንግዲህ በአንድ በኩል መሸት የሚደነቅ ውጤት ነው ናይጄሪያ ትልቅ ሀገር ነው፣ በአፍሪካ ስለዚህ ጥሩ ምሳሌ ይሆናል። ግን እንግዲህ እዚህ ላይ በአንድ ምርጫ ብቻ ነገሮች ትክክለኛ መስመር ይዘዋል ማለት አይቻልም። ብዙ ጊዜ እንደምታውቀው አፍሪካ ውስጥ ገና መስመር ይዙና ሲሄዱ ይበላሻሉ እና በዚህ መስመር እንደሚቀጥሉ ተስፋ አደርጋለሁ። እንደምታውቀው ብዙ የሚሊተሪ ኃይል አለ እዛ፣ ብዙ አይነት እንቅስቃሴዎች አሉ። በተለይ እዚህ ቴሮሪስት እንቅስቃሴ አለባቸው። ይህንን ሁሉ ተወጥተው ይህንን ዴሞክራሲ አሁን ያገኙትን ዴሞክራሲ ያተናክረው ወደፊት ይሄዳሉ። ተስፋ ነው ማደርገው። ገና መጀመሩ ነው እንግዲህ። መልካም። የምንነጋገርበት የኢትዮጵያን ፖለቲካ ታሪክ የኢትዮጵያን የምርጫ ታሪክም የሚመለከት የታሪክ ጉዳይ የሚመረምር እንደመሆኑና ይህ ትልቅ ታሪካዊ ጊዜ አንዲት ግዙፍ አፍሪካዊት ሀገር አገር ወደ ዲሞክራሲያዊ ሽግግር የሄደችበትን ሁኔታ ከኢትዮጵያ ሁኔታ ጋርም ማዛመድ የሚጋብዝ ስለሆነ ነው ሀሳባችሁን እንድትፈነጥቁ የምጋብዘው። ዶክተር ሽመት እርሶስ እንዴት ይመለከቱታል? እኔ እንግዲህ አንደኛ እጅግ በጣም ብዙ ጊዜ ወስዶባቸዋል ነው የምለው። ምክንያቱም ናይጄሪያ ነጻ ስትወጣ የዛሬ ሀምሳ ዓመት ገደማ እጅግ በጣም የተሳካ ኮንስቲትዩሽን ህገ ደንብ ወቶለት ተጀመረ ነው የነበረ ግን እንቅፋቱ በዛና ይህን ያህል ጊዜ ወሰደ። አሁንም ቢሆን ዶክተር መሳይም ጠቅሶታል ትልቁ ጥርጣሬ ይሄ በግለሰብ ውሳኔ የመጣ ነው ወይንስ እውነት ስርዓቱ ጸንቶ ያመጣው ለውጥ ነው የሚለው ነው። አፍሪካ ውስጥ ያለው ችግር ጨዋታው ፈረሰ ካለ አንድ መሪ እንደገና ተመልሰው ጭቃ ውስጥ የሚገቡበት ሁኔታ አለ እና እርግጥ ናይጄሪያ የታየው እጅግ በጣም አበረታች ምልክት ነው። ግን ይሄ ደግሞ በጆናታን ጉድላቅ ቀና አስተሳሰብም ላይ በአብዛኛው የተመሰረተ ነው። ነገ ይህንን ማዕከብር መሪ ወደ ነበሩበት ሊመልሳቸው ይችላል። ለሌሎችም አፍሪካውያን ትልቁ ትምህርትና ንቃት እዚህ ላይ ነው። በግለሰቦቹ ሳይሆን በስርዓት ጽናት ላይ እንዲመሰረት የወደፊት እድላቸው መልካም። አቶ ንጉሴ ቢራቱ እርሶስ እንዴት ይመለከቱታል? ወይ በእኔ ድሜ መጀመሪያ ናይጄሪያ ነጻ ስትወጣ የሲቪል መሪዎች ነበሩ እና በጣም የተማሩ በጣም ያወቁ ለፖለቲካም ለአፍሪካም ፖለቲካ ትልቅ ምሳሌ ይሆናሉ የሚባሉ ነበሩ። ግን እንደተባለው በየጊዜው ከውስጥ ሌሎች ሀይሎች ይነሳሉ። በተለይ ሚሊተሪው እንደተነሳው ያንን ሁኔታ አበላሸው፣ የተጀመረውን መልካም ነገር አበላሸው። ከዚያ ወዲህ ይኸው ለመጀመሪያ ጊዜ አሁን ህገ መንግስቱ ሙሉ በሙሉ ስራ ላይ ባይውልም ይሄ ምርጫ ተደርጓል። እንግዲህ ምርጫው በእውነቱ አሁን ላሸነፈው ሰውዬ የተሻለ ነው ተብሎ አይመስለኝም። በዛ አይነት ምርጫ ያደረጉት ናይጄሪያ ነው። አሁን ኬዎስ ውስጥ ገብተዋል። የፖለቲካ ኬዎስ አለ እንደምታየው። ይሄ ቦኮ ሃራም የሚባል በጣም አስቸጋሪ ነገር አለ። ያንን ሊቋቋሙት አልቻሉትም። ስለዚህ የተሻለ ይሄ ይሆናል፣ ትንሽ ሚሊተሪ ቀንስ ስለሆነ በሚል መልክ እንጂ ሙሉ በሙሉ ለዴሞክራሲ ባላቸው እምነት ወይም ፍላጎት ላይ የተመሰረተ አይመስለኝም። መልካም፣ ቀደም ብዬ በመግቢያው በመንደርደሪያው እንደገለጽኩት አንዲት ግዙፍ አፍሪካዊት ሀገር ሃምሳና ስልሳ አመታት ከነጻነት በኋላ ዲሞክራሲያዊ ሂደት የተካሄደ ምርጫ የታየበት በመሆኑ ነው። ይሄን ሀሳብ እንድትፈነጥቁ የጋበዝ ነው። ከኢትዮጵያ ጉዳይ ጋር ለማዛመድ የሚቀሰሙ ልምዶችም ካሉ መጨረሻ ላይ እንመጣበታለን። አሁን ወደ ትኩሱ የኢትዮጵያ ጉዳይ እንምጣ። ይህን ውይይት እያደረግን ያለነው አምስተኛው አምስተኛ የኢትዮጵያ ብሔራዊ ምርጫ በተካሄደ ማግስት አብዛኛውም ውጤት በታወቀበት ሰዓት ላይ ነው። እስካሁን ይፋ በተደረጉ ውጤቶች ገዢው ኢህአዴግና አጋሮቹ ሙሉ በሙሉ መቶ በመቶ ማሸነፋቸውን የምርጫ ቦርድ አስታውቋል። እስኪ ዜናውን ስትሰሙ ካለው ስሜት እንነሳ። ከመጨረሻው ልጀምር። አቶ ንጉሴ ቢራቱ ወይም መቶ በመቶ አሸነፈ የሚለው ሁልጊዜ ትንሽ በጣም በመዋጥ ያስቸግረኛል። ግን በሌላ በኩል ደግሞ መሬት ላይ ያለው እውነታም የሚያሳየው ይሄው ነው እና በአሁኑ ጊዜ በኢትዮጵያ ውስጥ ያለውን የፖለቲካ ሁኔታ ስናይ ካለፉት ሁኔታዎች በጣም እየተሻሻለ እየተሻሻለ የመጣበት ሁኔታ ይታያል። ሰውም የተረጋጋ ኑሮ፣ ሰላማዊ ኑሮ በመጠኑም ቢሆን ኢኮኖሚውንም እያደገ የሄደበት ሁኔታ እናያለን። ስለዚህ ኢህአደግ አንደኛ ትልቁ አድቫንቴጁ ኢንከምበንት ነው። በስልጣን ላይ ያለ በስልጣን ላይ ያለ ማለት ነው። በስልጣን ላይ ያለ ፓርቲ ስለሆነ ብዙ ነገር ስለሚሰራ ያንን ሰው ይመለከትለታል። ከዚያ አድቫንቴጅ እየመታም ሊሄድ ይችላል። ግን ሌሎቹ ፓርቲዎች ወይም አንድ ክልል አስተዳድረው አያውቁም። ለህዝቡ ኮንፊደንስ የሚሰጡት ነገር የለ ስፔሻሊ ስልሳ ሆነው ኢህአዴግን ተክቶ ሀገር ቢያስተዳድሩ ምን አይነት መንግስት ሊሆን ይችላል፣ ሀገሪቱስ እንዴት ትሆናለች የሚለው ነገር በብዙዎቹ እኔ በቅርብ ጊዜ እዛ ነበርኩ። ከምርጫው በፊት ከአንድ ወር በፊት ነው የመጣሁት ከምርጫው እና አንዳንዱ ሰዎች ሳነጋግራቸው በተለይ ኢህአዴግን ይወዳሉ ማለት አይደለም። አንዳንድ ያነጋገርኳቸው ሰዎች ግን ባለው ሰላም ባለው መረጋጋት እና ባለው ምልክ በመጠኑም ቢሆን በኢኮኖሚ ውስጥ እየተንቀሳቀሱ እና እየተሳተፉ ያሉበት ሁኔታ ኑሯቸው ትንሽ ተስተካከል የተደላደለ ሆኖ በመገኘታቸው ምንድን ነው የሚሉት ወይ እኛ አሁን ይሄ ሰላም ይሄ ስቴቢሊቲ ይሄ እንዲት እንዲልብን አንፈልግም ስለዚህ፣ ይሄ ኢህአደግ ቢቀጥል ይሻላል የሚል ነገር አለ። ይህ ኢህአደግን ከመውደድ ሳይሆን ከራሳቸው ኑሮ ኑሮና ከራሳቸው ህይወት የተነሳ የሚመጣው መንግስት ምን ሊያመጣ ይችላል የሚል ችግር አለ። ብዙዎቹ ስልሳ ሀምሳ አመት አርባ አመት የሚሆኑ ከደርግ ጊዜ ውስጥ የነበረውን ሁኔታ ስለሚያውቁ ነው። ስለዚህ ሌላ መንግስት ሊመጣ ደግሞ ሌላ ችግር ሊያመጣብን ይችላል የሚል አለ። አብዛኛውም ደግሞ ይሄ ተራው ህዝብ ከዕለቱ እና ይሄ ባቡር ሀዲድ መሰራቱ ይሄ መናለቱ መንገዶች መስፋቱ የትራንስፖርት ከሞላም ጎደል ለማቃለል የሚደረገውን እንቅስቃሴ የምግብም እጥረት የለም። በሀገር ውስጥ ግን ውድ ሊሆን ይችላል እና ያ ሁሉ አንድ ላይ ተዳምሮ እንቅስቃሴውን ጭምር ኢህአዴግን ነው የሚመርጡት። ይሄ የሚያሳየው ምንድን ነው? ሌላው ቢመጣ የተሻለ ነገር ይመጣል ወይ የሚል ጥርጣሬ ውስጥ ላላቸው ብቻ ነው። መልካም የለውጥ ፍላጎት የለውጥ ሀሳብ አሁን ካለ ሁኔታ ብቻ ነው የሚነሳው ወይ አሁን ያለው እሱ ሁኔታ በእርግጥ ብዙዎችን በሚያስማማ መልኩ ተስፋ የሚያደርጉበት ነው ወይ ጥያቄዎችን በተከታታይ እናነሳለን እድሎቹን ግን ልስጥ የቅድሚያ ምላሻችሁን የሁላችሁንም ላካት ፕሮፌሰር ሹመት አዎ አቶ ንጉሴ እንዳሉት አሁን መሬት ያለው ሁኔታ ምናልባት ወደዚህ መደምደሚያ የሚያደርስ ሊሆን ይችላል ግን ያን መሬት ያለውን ሁኔታ የፈጠረውም ይሄ ገዢ ፓርቲ ነው እና ለምሳሌ ስልሳ ተቃዋሚ ኃይሎች አሉ ስንል ስልሳ እንዲሁ እንዲያው በአጋጣሚ የተፈጠሩ ሳይሆን እንዲያን እንዲሆን ተደርጎ ነው። አንድ ሊያሰባስቡ ይችሉ የነበሩት ኃይሎች ከተደመሰሱ በኋላ ነው እንግዲህ ይህ አይነት መበታተን እና ይህ አይነት መሰባበር የተፈጠረው። ስለዚህ መሬት ላይ ያለውን ሁኔታ እንዲህ እንዲሆን አድርጎ ያዋቀረ ኃይል አለ። እርግጥ ነው ሕዝቡ ከግርግር ይልቅ ዳልታወቀው ና ወዳልታመነው ከመሄድ ይልቅ ያወቁት ሰይጣን ይሻላል የሚል መደምደሚያ ሊደርስ ይችላል ግን እዚያ መደምደሚያ እንዲደርስ ደግሞ የተቀየሰ ጉዳይ አለ እና እኛ ይህን ስንገመግም መሬት ላይ ያለው ሁኔታ እንዲሁ ዝም ብሎ በዘፈቀደ የተፈጠረ ሳይሆን በዚያ ሁኔታ እንዲቀጥል ተደርጎ የታነጸ መሆኑን ነው። ግን በዚህ ሁኔታ ዘለቄታው ምንድን ነው? ምክንያቱም ብዙ የታሪክ ምሳሌዎች አሉን፣ በዚህ ሁኔታ የቀጠሉና መጨረሻው ያላማረበት ሁኔታ እና ያንንም አብረን እያጤን መሄድ አለብን። የዛሬውን ብቻ ሳይሆን መመልከት ያለብን ይሄ ሁኔታ ወደ የት ነው የሚመራው፣ አብሮ ማጤን ይገባል ነው የምለው እኔ። መልካም ስለ ነጻ ምርጫ ሊባሉ የሚችሉ የገዢው ፓርቲ በአብላጭ አደለም፣ መቶ በመቶ ማሸነፍ ምን ማለት ነው? ለዚህ ያበቁ ምክንያቶች ምንድን ናቸው? እንዳልኩት ዝርዝሮችን እናነሳለን። ተከታዩን እድል ለፕሮፌሰር መሳይ ልስጥ። ፕሮፌሰር መሳይ እርሶስ የዚህን ምርጫ ውጤት እንዴት ይገመገሙታል? እኔ እንኳን ይህንን ምርጫ በምኑም ሁኔታ የሚገመገም አይደለም፣ ምክንያቱም ግልጽ ነው አካሄዱ፣ ውጤቱም ግልጽ ነው። ለምንም እንደዚህ እንደሆነ የታወቀ ነው። ዶክተር መሳይ ለአድማጮች ግልጽ ለማድረግ ግልጽ ነው ለምን እንዲህ እንደሆነ የመጣውም ውጤት የታወቀ ምክንያት አለው ብለዋል። ምንድን ነው በእርስዎ እምነት? አዎ ማለት ገና ምርጫው ከመካሄዱ ፊት በተወሰዱ እርምጃዎች፣ በተለያዩ እርምጃዎች ውጤቱ እንደዚህ እንደሚሆን እቸት ለመገመት የሚያደርገው አልነበረም እነዚህ ተቃዋሚ ፓርቲዎች ያሸንፋሉ ወይም ብዙ ተመራጮች ያገኛሉ ብሎ ያሰበ ሀይል ያለ አይመስለኝም ማንም አላሰበም የታወቀ ነው ለዚህ ነው የታወቀ ነው የምለው ግን ትልቁ ጥያቄ ምንድን ነው ፍቹ ነው እንዲህ የተደጋገመ ነገር ምንም አዲስ ነገር የማያመጣ ምንም አዲስ ነገር የማያስፈምር ወደፊት የማይወድ ፍቹ ምንድን ነው ነው እኔ እንግዲህ እዚህ ላይ የማየው ምንድን ነው አንደኛ ነገር ቅድም አቶ ንጉሴ ናቸው መሰለኝ የተሻሻለ ሁኔታ እየተፈጠረ ነው ኢትዮጵያ ውስጥ ይታያል ብለው ተናግረዋል። በእኔ በኩል ያለው ማየው ግልጽ ነው የሚታየኝ የመሻሻል ሳይሆን ወደ ኋላ የመሄድ ማለት መጀመሪያ የዛሬ ስንት ዓመት ፓርላማ ውስጥ አንዳንድ የተቃዋሚ ፓርቲ ተወካዮች ነበሩ። ከዛ በወረድ ደግሞ ደግሞ አንድ ብቻ ቀረ። ከዛ አሁን እንደገና ሁሉም ተባረሩ። እና ይሄ ሂደት ዴሞክራሲን እያሻሻለ ነው ለማለት በጣም በጣም ያዳግታል። ይሄ ማለት ያው ተቃዋሚ ኃይሎችን ውሳኔ ውስጥ ማሳተፍ፣ ሀሳባቸውን እንዲገልጹ እና ያላቸውን ባላቸው አቋም እንዲከራከሩ የመፍቀድ እና ይሄም ደግሞ ራሱ በምርጫ ለውጥ ሊመጣ ይችላል እና ለዚህ ሁሉም ዝግጁ ነው የሚለው አመለካከት የሚሰራ ነው። ይሄ አይደለም። ሁለተኛው ቅድም ሹመትም እንዳለው አንዱ ትልቁ ነገር አይ እንደዚህ ሰማንያ ምናምን ያለበት ፓርቲ ሀገር ያለበት ፓርቲ ሀገር ውስጥ ምንድን ነው እንዴት ለተቃዋሚዎች ታምነው ሀገሩን ያስተዳደራሉ ይችላሉ ተብሎ ቁም ነገር ውስጥ ይገባሉ የሚል ነው። ነገሩ እንደገባኝ ከሆነ ግን ግልጽ እንደሆነው እንግዲህ አንድ እንደው ከሁሉ በሀይልም ባደረጃጀትም ባመለካከትም የተሻለ ተቃዋሚ ፓርቲ እንዳይወጣ መቼስ በተለያየ መንገድ ያለው መንግስት ሞክሯል እና በዚህም ደግሞ ውጤታማ ሆኗል። ከዚ በፊት ዝ ንደንብ ይኸው ቅንጅት ነው። ቅንጅት ብዙ ሁኔታዎችን ጀምሮ ነበረ፣ ማለት እያደገ የሚሄድ ፓርቲ ነበረ እና አንድ ፓርቲ ደግሞ እያደገ ሲሄድ ሌሎቹን ትንሾቹን ይውጣቸዋል እና በዛም ገዛ ነው እንግዲህ ፓርቲ አንድ ትልቅ ፓርቲ የሚገነባው ያው እንዲፈርስ ተደርጓል። ሌላው ደግሞ አሁን ትንሽ ዛው ይከላከላል ተብሎ የጠበቀው የአንድነት ፓርቲ ያው ኮሚሽን ውሳኔ እንዲበጠልና ነበረ እንዲሆን ተዘርጓል። ሰማያዊ ፓርቲም ያው አደጋ ላይ ያለ ፓርቲ ነው። ስለዚህ በምንም አይነት መንገድ አንድ ጠንካራ ፓርቲ እንዳይወጣ መንግስት የወሰነው ውሳኔ ነው። ከዚህም ደግሞ አልፎ እንዳይደረግ ደግሞ ሁኔታዎችንና ዘዴዎችን ቀርጾ አስቀምጧል። በተለያየ ጊዜ በነዛ ዘዴዎች በመጠቀም ብቅ የሚልን ፓርቲ ይመጣዋል፣ ያፈርሰዋል። ስለዚህ ተለዋጭ ሀይል የለም፣ ተለዋጭ ፓርቲ የለም። ይህን ለማሰኘት ነው ግን አንዱ የሁሉ የሚደረገው እና ከእውነቱ ይህን ደግሞ ህዝቡ አቶት የለም። ኢህአዴግ ይሻለናል የሚል አመለካከት እንደማይኖረው እርግጠኛ ነኝ። አድማጮች፣ ይህ ውይይት ቀጣይ ክፍል አለው አላለቀም። የሚቀጥለው እንድትከታተሉ ከወዲሁ ጋብዛለሁ። ለምሽቱ ያዘጋጀነው ፕሮግራም በዚዋ በቃ መልካም ምሽት እንመኛለን። በሦስት ሰዓቱ መደበኛ ፕሮግራም በሚተላለፉ ፕሮግራም እንገናኛለን።

ማታ ማታ ማታ ብቅበሲ ክራር ሲመታ